Voice of America Be Yes, the American Adams Radio, Sabian. So <laughs> አድማጮች ሌሎቹ ፕሮግራሞች እስከሚመጡ ድረስ አሁንም ዜና እናሰማለን። አሁን ፕሮግራሙ ሊጀመር ነው። የጀርመን የአገር አስተዳደር ሚኒስትር ባለፈው ሰኞ በጭነት መኪና በተፈጸመው ወንጀል የሚጠረጠር ሌላ ሰው እየተፈለገ እንደሆነ ጠቁመዋል። የሚፈልገው ሰው ጥገኝነት የጠየቀ እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የተሳሰረ ቱኒዥያዊ ነው የሚለውን የሚዲያ ዘገባ ግን ከማረጋገጥ ተቆጥበዋል። ዛሬ ከጸጥታ ባለሥልጣኖች መግለጫ ከተሰጠ በኋላ የአገር አስተዳደር ሚኒስትር ቶማስ ዴ ማይዝሬሪ ፖሊስ ሌላ ተጠርጣሪ ለይቷል ብለዋል። ይህን ስልም ተጠርጣሪ ማለት የ እንጂ ወንጀሉን የፈጸሙ ነው ማለት አይደለም ብለዋል። ከሰሜናዊቷ የራቅ ከተማ አሌፖ መውጣት ያለባቸው የመጨረሻዎቹ ሲቪሎችና አማጽያን መውጣት ጉዳይ ለአንድ ቀን ከዘገየ በኋላ አሁን ቀጥሏል። አውቶቡሶቹ በአሁኑ ወቅት ከምስራቅ አሌፖ እየተንቀሳቀሰ ነው ሲሉ አንድ ሶሪያ ያሉ የተባበሩት መንግስታት ድርጅት ባለስልጣን ለሮይተርስ የዜና አገልግሎት ተናግረዋል። መሰረቱ ብሪታንያ የሆነው የሶሪያ የሰብአዊ መብት ቡድን ስልሳ አውቶቡሶች ሶስት ሺህ የሚሆኑ ሰዎችን እጅግ ከሚቀዘቅዘው ምስራቅ አሌፖ ለማስወጣት ተዘጋጅተዋል ይላል። አማጽያኑ ከአራት ዓመታት በፊት አንስቶ ይዘውት ከቆዩት የአሌፖ ክፍል እንዲወጡ ነው አላማው። ይሁንና በማስወጣቱ ስምነት ላይ በተፈጠረ አለመግባባት ምክንያት አውቶቡሶች ለመንቀሳቀስ አልቻሉም ነበር። አማጽያኑ ተቆጣጥረውት ከነበሩት ከተማ ሲወጡ የሶሪያ መንግስት ሙሉ በሙሉ ይቆጣጠረዋል ማለት ነው። ለስድስት ዓመታት ለሚጠጋ ጊዜ በተካሄደው የእርስ በርስ ጦርነት መንግስት ትልቅ ስኬት ያገኘበት ጉዳይ ነው። ሰዎቹን ከከተማይቱ ለማስወጣት ስምነት የተደረገው ሩሲያና ቱርክ ባደራደሩት መሰረት ነው። በአማጽያን ከተከበበው ኤድሊብ ክፍለ ሀገር ካሉት ሁለት መንደሮችም ሰዎች እንዲወጡ ስምነት ተደርጓል። የቱርክ የውጭ ጉዳይ ሚኒስትር ሜቭሉት ካቡሶግሉ ከ37 ሺ በላይ የሚሆኑ ሰዎች ከአሌፖ እንደወጡ ትላንት ገልጸው አላማው ሰዎቹ ሁሉ እስከዛ ባለው ጊዜ እንዲወጡ ነው ብለዋል። በሌላ ዜና የቱርክ ፕሬዚደንት ረሲብ ጣይብ ኤርዶሃን የሩሲያው አምባሳደር የተገደሉት ፌቱላ ጉለን የተባሉት አሜሪካ ውስጥ የሚኖሩ ኢማም መረብ አባል መሆኑ አያጠራጥርም ብለዋል። ገዳዩ ኤፍኢቲኦ በሚል ምህጻር የሚታወቅ አባል እንደነበረ መደበቅ አያስፈልግም ሲሉ በጋዜጣዊ መግለጫው ወቅት ተናግረዋል። ኤፍኢቲኦ የኢማሙ ድርጅት መጠሪያ ነው። አንድ በግዳጅ ላይ ያልነበረ ፖሊስ አባል አምባሳደር አንድሬ ካርሎቭን ከትናንት በስቲያ ሰኞ ተኩሶ እንደገደለ የሚታወቅ ነው። አንድ እማኝ ለአሜሪካ ድምፅ በገለጹት መሠረት ገዳዩ አሌፖን አትርሱ፣ ሶሪያን አትርሱ በመሬቶቻችን ላይ ደህንነት እስከሌለ እናንተም ደህንነት አታገኙም ሲል ተናግሯል። የቱርክ የውጭ ጉዳይ ሚኒስትር መልቡት ካቡቶግሉ ቱርክ ገዳዩ በዩናይትድ ስቴትስ ከሚኖሩት ሙስሊም ኢማም ፌቱላ ጉለን ጋር ግንኙነት አለው ብላ እንደምታምን በስልክ ለአሜሪካ ድምፅ የውጭ ጉዳይ ሚኒስትር ለአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ተናግረዋል። ቱርክ ባለፈው ሐምሌ ተሞክሮ ለከሸፈው መፈንቅለ መንግሥትም ፌቱላ ጉለን ተጠያቂ ናቸው ትላለች። የሩሲያ ፕሬዚደንት ቃል አቀባይ ዲሚትሪ ፔስኮቭ ግን ሁለቱ አገሮች በጣም ላይ የሚያካሄዱት ምርመራ እስከሚጠናቀቅ ጊዜ ድረስ ወደ ድምዳሜ መፍጠን አያስፈልግም ብለዋል። ጉለን የሚኖሩት ዩናይትድ ስቴትስ ውስጥ በመሆኑ በአምባሳደሩ መገደል የአሜሪካ እጅ አለበት ወይም ደግፋለች የሚለው ወሬ ዩናይትድ ስቴትስ ፍጹም አስቅኝ በማለት አልተቀበለችውም። ጆን ኬሪ የቱርኩን የውጭ ጉዳይ ሚኒስትር በስልክ ባነጋገሩበት ወቅት አንዳንድ ከቱርክ የሚሰሙ አባባሎች እንዳሳስቧቸው ገልጸዋል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ትናንት ተናግረዋል። ኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ ለወራት ያህል የነበረውን ፖለቲካዊ አለመረጋጋት ተከትሎ በዚህ ሳምንት ውስጥ ውጥረቱ አይሎ ታይቷል። የተመረጡበት ዘመን ከበቃ በኋላ ከሕግ ውጪ ስልጣን አለቅም ያሉት ጆዜፍ ካቢላ ሕጋዊ መሪ አለመሆናቸውን በመግለጽ ሕዝቡ እንዲቃወምና እንደ መሪም እንዳይቀበላቸው የአገሪቱ ዋናው ጣምራ ተቃዋሚ ፓርቲ ጥሪ አድርጓል። ከኪንሻሳ የደረሰን ዘገባ፣ አዲሱ አበበ የሚያቀርበው የኤሚሎፕ ዘገባ ዝርዝሩን ያብራራል። በዚህ ሳምንት ሰልፍ የወጡት የኪንሻሳ ተቃዋሚዎች ለፕሬዝዳንቱ ያላቸውን መልእክት ያስተላለፉት በፉጨት ነው። የፉጨታችን ትርጓሜ የፕሬዝዳንት ጆሴፍ ካቢላ የሥልጣን ዘመን አብቅቷል ለማለት ነው። የጨዋታው ጊዜ አልቋል፣ አገዛዛቸውም አብቅቷል ነው ያሉት እኒህ በስም ያልተጠቀሱ እማኝ ተቃዋሚ ቀደም ሲል የተቃዋሚ መሪው ኢቲየን ትሸኪዲ ለኮንጎ ህዝብ ባሰሙት ጥሪ ሰላማዊ ተቃውሞ በማድረግ ባለፈው ጥቅምት ወር በገዢው ፓርቲና በጥቂት ተቃዋሚዎች መካከል ዘግይቶ ድምፅ እስከሚሰጥበት እንደ አውሮፓ አቆጣጠር እስከ 2018 ዓ ም ድረስ ካቢላን ስራቸው ላይ ለማቆየት የተደረሰውን ስምምነት እንዳይቀበሉ አሳስበዋል። የካቢላ ስልጣን በኦፊሴል ባለቀበት ዕለት፣ ባለፈው ሰኞ ቡድናቸው በሰጠው መግለጫ ካቢላ ስራው ላይ እንደሚቆየው አረጋግጦ ስልጣን ለመያዝ እንዳልሆነ ግን ጠቅሷል። ይህ አገላለጥ ግን ለአንዳንዶቹ አልተዋጠላቸውም። ባለፉት ጥቂት ወራት በተካሄዱ ተቃዋሚዎችና ከደህንነት ኃይሎች ጋርም በተፈጠሩ ግጭቶች የበርካታ ሰዎች ሕይወት አልፏል። እናም አሁን ሕዝባዊ ተቃዋሚዎች ታግደዋል። ከሰኞ ወዲህም ማኅበራዊ ድረገጾች ታግደዋል። የታጠቁ ኃይሎችም በከተማይቱ ውስጥ በብዛት ተሰማርተዋል። ሱቆች ተዘግተዋል። ሕዝባዊ ትራንስፖርት አገልግሎቶችም ተቋርጠዋል። አልፎ አልፎም ተኩሱ ይሰማል። ሕዝብም በየቦታው እየታደነ እየታሰረ ነው። በአጭሩ ኪንሻሳ የሰይጣን ከተማ ሆናለች። ነጻነታችን ተጠቅመን ሰላማዊ ተቃውሞ እያደረግን ነው። የደህንነት ኃይሎቹ አሁን የሚያደርጉት እብደት ኬት እንደ መጣ አናውቅም። የሰውን ቤት በኃይል እያስከፈቱ በየሰፈሩ እየሄዱ ሰውን ይከታተላሉ እና ምን ሊከተልና ሊከሰት እንደሚችል አናውቅም ብለዋል። ሌላው በስም ያልተጠቀሱ ተቃዋሚ በዚህ ወከባና አለመረጋጋት ሀያ ሰዎች ሞተዋል የሚለውን ሪፖርት የተባበሩት መንግሥታት ድርጅት እያጣራ ነው። ባለፈው ሳምንት የካቶሊካዊት ቤተ ክርስቲያን ግጭቱን ለመፍታት ይቻል ዘንድ ዋና ዋናዎቹን ወገኖች ለማዋየት ለአንድ ሳምንት ብቻ አቅዳ የጀመረችው ጥረት ዛሬ ድረስ አልተቋጨም። አሁን ስቱዲዮ ከገባን የደረሰን ዜና አለም ከኦሮሚያና ከአማራ ክልል በሁከት ተጠርጥረው የተያዙ ወደ አምስት ሺህ የሚጠጉ ታሳሪዎች የተሃድሶ ስልጠና ወስደው ተለቀዋል ተብሏል። የኢትዮጵያ መንግሥት መገናኛ ብዙሃን እንደዘገቡት ሰዎቹ ከአዋሽ ከአላጌ ብር ሸለቆና ጦል ላይ ስልጠና ወስደው ተለቀዋል ብሏል። ዝርዝሩን ዘግየት ብለን እናቀርባለን። ስድስት መቶ ሰባ ኪሎ ግራም በላይ የሚሆን የአፍሪቃ ፓንጎሊን የተባለ ሸለመጥማጥ መሰል እንስሳ ከማዕከላዊ አፍሪቃ ሀገር ወደ ማሌዣ በድብቅ ለማስወጣት ሲሞክር ተይዟል ስትል ካሜሩን አስታውቃለች። የእንስሳት ጥበቃ ባለሙያዎች በአሁኑ ወቅት በእስር ባሉት ሶስት ሕገወጥ አሸጋጋሪዎች ላይ ከባድ እርምጃ እንዲወሰድ ጥሪ አቅርበዋል። በያውንዴ የሲመለን ዓለም አቀፍ አይሮፕላን ማረፊያ የካሜሩን የጉምሩክ ኃላፊ ሌትናንት ዋራዋራ ፍራንሷ ኖኤል ፖሊ የተያዙት በበርካታ የስጋ ጭነቶች ተደብቀው ነው ብለዋል። ሶስት ህገወጥ አሸጋጋሪዎች ወደ አይሮፕላን ማረፊያው ያስገቡት ጉቦ ሰጥተው እንደሆነ ገልጸዋል። ይሁንና ባለስልጣኖች ከዱር አራዊት ባለስልጣኖች ባገኙት መረጃ መሰረት ተዘጋጅተው ሲጠባበቁ እንደቆዩ የጉምሩክ ኃላፊ ተናግረዋል። በመጨረሻም ከሜክሲኮ ዋና ከተማ ሜክሲኮ ሲቲ አጠገብ ትናንት በደረሰ ከፍተኛ ፍንዳታ ቢያንስ ሰላሳ አንድ ሰዎች ተገድለዋል፣ ሰባ ደግሞ ጉዳት ደርሶባቸዋል። ሳን ፓብሊቶ የሚባለው ከዋና ከተማይቱ በስተ ሰሜን 30 ኪሎ ሜትር ላይ የሚገኘው ገበያ ለገናና ለአውሮፓ አዲስ ዓመት የሚሆን ርችት ለመግዛት በተሰበሰቡ ሰዎች ተሞልቶ እንደነበረ ተገልጿል። አብዛኞቹ መንደሮች በጉዳቱ ጠፍተዋል። የሜክሲኮ ፌዴራል ጠቅላይ ፍርድ ቤት መስሪያ ቤት በገለጸው ይቅርታ፣ የሜክሲኮ ፌዴራል ጠቅላይ አቃቢ ሕግ መስሪያ ቤት በገለጸው መሠረት ውድመቱን ያደረሱት ስድስት ፍንዳታዎች ሲሆኑ የእሳትና የፍንዳታ ሕጎች ተጥሰው እንደሆነና ተጠያቂውን ለመለየት ምርመራ እየተካሄደ መሆኑ ተገልጿል። ከቆሰሉት መካከል ሀያ አንድ የሚሆኑት በሆስፒታል ታክመው ዛሬ ተለቀዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 21 2009 ዓ ም ምሽት ፕሮግራም ነው። ክቡራትና ክቡራን አድማጮች ከኦሮሚያና ከአማራ ክልል በሁከት ተጠርጥረው የተያዙ ወደ አምስት ሺህ የሚጠጉ ታሳሪዎች የታድሶ ስልጠና ወስደው መለቀቃቸውን የመንግስቱ መገናኛ ብዙሃን ማምሻውን ዘግበዋል። ከአዋሽ፣ ከአላጌ፣ ከብር ሸለቆና ከጦላይ መለቀቃቸውን ነው ዘገባው የሚናገረው። ዘገባው እየተጠናቀረ ነው፤ እንደደረሰን እናቀርብላችኋለን። በዚህ ምሽት ወደ ምሽቱ ዝግጅቶቻችን ማስታወሻ ስናልፍ በሺዎች የሚቆጠሩ እናቶች ጥራት ያለው የጤና አገልግሎት እንዲያገኙ ማስቻሉን የሕፃናትን ሞት ለመቀነስ መርዳቱን የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤ አይዲ አስታውቋል። በእርግዝናና በወሊድ ጊዜ በጤና ተቋማት ውስጥ ክትትል የሚያደርጉ ሴቶች ቁጥር እየጨመረ መሆኑን እናውቃለን። ይህ ከብሔራዊው አካሄድ ጋር የተጣጣመ ነው። ስለዚህ ያ ተስፋ ሰጪ ነው። ጀፓይጎ የሚባለው ኢትዮጵያ ውስጥ የሚንቀሳቀሰው የጆንስ ሆፕኪንስ ዩኒቨርሲቲ መርሃ ግብር የኢትዮጵያ ዳይሬክተር ሀና ጊብሰን ናቸው ይህንን የተናገሩት። በሴቶችና ቤተሰብ ክፍለ ጊዜ ዘገባ ይዘናል። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ቅድም ሲል እንደገለጽ ነው በዚህ አብይ ርዕስ ያለን ዘገባ ከኦሮሚያና ከአማራ ክልል በሁከት ተጠርጥረው የተያዙ ወደ አምስት ሺህ የሚጠጉ ታሳሪዎች መለቀቃቸውን የሚመለከተው ዘገባ ነው። የኢትዮጵያ መገናኛ ብዙሃን ማምሻውን እንደዘገቡት አላጌ ብር ሸለቆና ጦር ላይ ነው ስልጠና ወስደው የተለቀቁት እነዚህ ታሳሪዎች። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። በመንግስት የመገናኛ ብዙኃን እንደተገለጸው ዛሬ የተለቀቁት አራት ሺ ስምንት መቶ ሰዎች በሀገሪቱ ተፈጥሮ ከነበረው አለመረጋጋት ጋር በተያያዘ በሁከት የተጠረጠሩና በጦላይና በብር ሸለቆ ማሰልጠኛዎች የተሀድሶ ስልጠና የወሰዱ ናቸው። በተለይ ከኦሮሚያ አምስት ዞኖች ተጠረጥረው የተያዙትና በጦላይ የተሀድሶ ስልጠና የወሰዱት አራት ሺህ ሰዎች በተለቀቁበት ስነ ስርዓት ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተገኝተዋል። ጥያቄ ማቅረብ መብት ነው ያሉት ጠቅላይ ሚኒስትሩ በአመፅ በሁከትና በጉልበት ጥያቄን ማቅረብ ግን ዋጋ ያስከፍላል ብለዋል። የደረሳችሁበትም ድምዳሜ አይደገምም፣ በጭራሽ አይደገምም የሚል ነው። እኔ እንደገባኝ እዚህ ድምዳሜ ውስጥ የደረሳችሁት ህገ መንግስቱ በደም የተጻፈ ህገ መንግስት ነው። በብዙ መስዋዕትነት የተጻፈ ህገ መንግስት ነው። የእያንዳንዱን ብሔር ብሔረሰብም ሆነ የግለሰብ የዜግነት መብት የሚያስከብር ህገ መንግስት ነው። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋር በሀሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ህገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድ እና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ ነው። ስለዚህ የሚከለከለው ነገር ቢኖር በአመፅ በሁከት፣ በጉልበት ጥያቄን ማቅረብና ማስመለስ መሞከር ዋጋ ያስከፍላል። ቀደም ሲል ለተፈጠረው ችግር ስህተት የሰሩት መንግስትም ሰልጣኞቹም መሆናቸውን ጠቅላይ ሚኒስትሩ አብራርተዋል። የእናንተን ስህተት እናንተ ተናግራችኋል። ዛሬ ለመናገር የምፈልገው የመንግስትን ስህተት ነው። የመንግስት ስህተት በየደረጃው ያለ አመራር እናንተን አቅርቦ ማወያየት፣ ድምፃችሁን መስማት እነዚህን ነገሮች በማድረግ ዙሪያ ጉድለቱ አለብን። ስለዚህ እናንተ በአቋም መግለጫችሁ አይደገምም እንዳላችሁ ሁሉ መንግስትን ገዢው ወይም አስተዳዳሪው ፓርቲ ኦህድድ ኢህአደግን በፌዴራል ደረጃ ደግሞ ኢህአደግም ውስጣችን መታደስ አለበት ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ተሐድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል። ከኦሮሚያ ክልል በተጨማሪ ከአማራ ክልል የተያዙና በብር ሸለቆ ማሰልጠኛ የተሐድሶ ስልጠና የወሰዱ ስምንት መቶ ዜጎች እንደዚሁ መለቀቃቸውን የመንግስት የመገናኛ ብዙኃን ዘግበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ አመሰግናለሁኝ። ከአዲስ አበባ ያስተላለፈውን በኦሮሚያና በአማራ ክልሎች በውከት ተጠርጥረው የተለቀቁ አምስት ሺህ የሚጠጉ ተጠርጣሪዎችን የታድሶ ስልጠናና መለቀቅ የሚመለከት ዘገባ ነው የሰማችሁ። ተከታዩ የዕለቱ አብይ ርዕስ ዘገባ በፌዴራል ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ውሎ ላይ ያተኩራል። የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ሁለት ጋዜጠኞችን ጨምሮ በ19 የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት በተያያዘ በተከሰሱ ተከሳሾች ላይ የጥፋተኝነት ውሳኔ አስተላለፈ። ፍርድ ቤቱ ተከሳሾቹ የቅጣት አስተያየታቸውን በጽህፈት ቤቱ በኩል እንዲያስገቡ ትዕዛዝ ሰጥቶ ለፍርድ ውሳኔው ለታኅሳስ 25 ተለዋጭ ቀጠሮ ሰጥቷል። ጽዮን ግርማ በዛሬ ችሎት ተከሳሾቹን ወክለው ችሎት የቆሙትን ጠበቃ አቶ ሰይድ አብደላን አነጋግራለች። በፌዴራል አቃቤ ህግ በሽብርተኝነት ክስ የተመሰረተባቸው ጋዜጠኛ ካሊድ መሀመድና ዳርሰማ ሶሪን ጨምሮ 19 ተከሳሾች ናቸው። 19ኛ ወንጀል ችሎት ታህሳስ 12 ቀን 2009 ዓ.ም በዋለው ችሎት ለዛሬ ቀጠሮ ሰጥቶ የነበረው አቃቤ ህግ ያቀረበውን ማስረጃ መርምሮ ተከሳሾቹ ጥፋተኛ ናቸው ወይም ጥፋተኛ አይደሉም የሚል ውሳኔ ለመስጠት ነበር። ተከሳሾቹ በአቃቤ ሕግ የቀረበባቸው ክስ እንደሚያስረዳው በዋና ወንጀል ድርጊት በመካፈልና በአድማ በወንጀል ላይ ስምምነት በማድረግ ከራሳቸው አክራሪነትና አስተምህሮ ውጭ በሀገሪቱ ውስጥ ሌላ እምነት፣ አስተሳሰብና አስተምህሮ መኖር የለበትም በሚል የእምነት ነጻነትን በሚቃረን ሁኔታ ሃይማኖታዊ መንግስት ማቋቋም የሚል ፖለቲካዊ ግብ ይዘው ሲንቀሳቀሱ ተይዘዋል የሚል ነበር። ፍርድ ቤቱ ይህንን ክስ በንባብ ካሰማ በኋላ ተከሳሾቹ ይህንን ዓላማ ይዘውም እነ አቡበከር አህመድ ኤልያስ ክድርና ሌሎች ተከሳሾች ከእስር ለማስፈታት አቅደው መንግስት ኮሚቴዎቻችንን በግብ ስላሰራቸው ህዝበ ሙስሊሙን ወደ አመፅ አስገብተን የሽብር ተግባር በመፈጸም በመንግስት ላይ ጫና ማሳደር በሚል የመጅሊሱን አመራሮች እንዲቀየሩ ለማድረግ የተለያዩ የቅስቀሳ በራሪ ወረቀቶችን አዘጋጅተው በአዲስ አበባ በጅማ ና በወልቅጤ ከተሞች በመበተን እንዲሁም የተቃውሞ ሰልፎችን በማዘጋጀት የሽብር ድርጊት ፊት መፈጸማቸውን አቃቤ ህግ ባቀረበው የሰነድ ማስረጃዎች ስላረጋገጠባቸው ጥፋተኛ ናቸው ሲል ፍርድ ቤቱ የጥፋተኝነት ውሳኔ አስተላልፏል። የዛሬውን የችሎት ውሎ በተመለከተ የተከሳሾቹን ጠበቃ አቶ ሰይድ አብደላን ማምሻውን አነጋግሬያቸው ነበር። ክሱ የተመሰረተባቸው አቡበከር አህመድ መዝገብና ኤልያስ ከድር መዝገብ የተከሰሱትን የሙስሊም ኮሚቴ አባላትን ታ እናስፈታለን ብላችሁ ተንቀሳቅሳችኋል። ይህንን ለማገዝ ወረቀት በትናችኋል። በተለያዩ መስኪኖች በተደረጉት ሰልፎች ተካፍላችኋል። በሚል በሽብርተኛ ድርጅት ውስጥ መሳተፍ የሚል ወንጀል ነው የተከሰሱበት። በዚሁ መሰረት ይኸው ተረጋግጦባችኋል። የአቃቢ ሕግ ምስክር ይህንን አረጋግጧል። እናንተም የአቃቢ ሕግን ምስክር አይነት መከላከል አልፈልግም በማለት ስላላስተባበላችሁ ፍርድ ቤቱ ጥፋተኛ ብሏችኋል ብሎ ነው። ዛሬም ከአንደኛ እስከ አስራ ስድስተኛ እና ከአስራ ስምንተኛ እስከ ሀያኛ ያሉ ተከሳሾችን ጥፋተኛ ያላቸው። አስራ ሰባተኛ ተከሳሽ ከዚህ በፊት ክሱ ተቋርጦና ስለተፈታቸው። ማለት ለማስታወስ ያህል ተከሳሾቹ አንከላከልም መከላከያ አናቀርብም ያሉት ምክንያት ምንድን ነበር የጠቀሱት? ያው እነሱ አናቀርብም ያሉት ያው ለመከላከያ የሚጠቅሙን የሰነድ ማስረጃዎቻችን በአረሚያ ቤት ውስጥ ተቃጥሎብናል፣ እንዲሁም በፖሊሶችም ተወስዶብናል። በአረሚያ ቤት ውስጥ ያለው ራሱ አያያዝ በጣም አስቸጋሪ ስለሆነ እዚህ ቂሊንጦ ማረሚያ ቤት ለመቆየት መከላከያ ጊዜ ይወስዳል። ያንን ሁኔታ ቂሊንጦ ማረሚያ ቤት ቆይተን የመከላከያውን ሂደት ለመከታተል አንችልም፣ በፍርድ ቤቱን የምንጠብቀው ነገር አይኖርም። ስለዚህ የመከላከል መብታችን ታልፎ ፍርድ ይሰጠን በማለት ነበር የጠየቁት። ከዚህ በፊት የቀረበባቸው ክስ ከምን ያህል እስከ ምን ያህል የእስር ጊዜ የሚያስቀጣ ነው። የተከሰሱበትም ያው ጥፈተኛ የተባሉበትም ጸረ ሽብር አዋጁ አንቀጽ ሰባት ንዑስ አንቀጽ አንድ ነው። ከአምስት አመት እስከ አስር አመት የሚያስቀጣ ነው። ያውይናው ማክበጃም ሆነ ማቅለያን ሳይጨምር ነው። መነሻው አምስት አመት ነው። መድረሻው አስር አመት ነው። ይሄ ግን ያው ፍርድ ቤት ላይ ለሚተገበርበት ጊዜ ጠቅላይ ፍርድ ቤት የወጣ ማኗላል በዛ መሰረት የወንጀሉ አፈጻጸም ከባድ፣ መካከለኛ ወይም ቀላል ተብሎ ከተወሰነ በኋላ ምናልባት ማቅለያው የሚበዛ ከሆነ ከአምስት አመት በታችም የሚሆንበት ሁኔታም ሊሆን ሊኖር ይችላል ማለት ነው። አሁን የቅጣት ማቅለያ ወይም የቅጣት ማክበጃ አቅርበዋል። ፍርዱ ከመሰጠቱ በፊት ያው በጽሁፍ ከቀጠሮ በፊት እንድናስገባ ነው። ቀጠሮ የተቀጠረው ለታህሳስ ሀያ አምስት ነው። ከዛ በፊት በጽሁፍ እና ማስረጃዎቻችንን ከቀጠሮ በፊት እናስገባለን። አቃቢ ግን አለን የሚለውን ማክበጃ ያስገባል። በዚሁ መሰረት ከአስራ ሀያ አምስት ፍርድ ቤቱ ይህንን መርምሮ ቅጣቱን ይወስናል። ከእነዚህ ተከሳሾች ውስጥ የተወሰኑት ደግሞ ቄሊንጦ ማረሚያ ቤትን በማቃጠል ተከሰዋል። አይደለም? አዎ፣ ተከሰዋል። ምን ያህሎቹ ናቸው ከዚህ ውስጥ የተከሰሱት? የእሱስ ጉዳይ በምን ደረጃ ላይ ይገኛል? መቼ ነው ቀጠሯቸው? ያው ከዚህ በዚህ መዝገብ ውስጥ ያሉ ሶስት ተከሳሾች ተከሰዋል። ከዚሁ በዚሁ ተመሳሳይ ደግሞ መዝገብ በሌላ መዝገብ የተከሰሱ ሁለት ተከሳሾች አሉ። በአጠቃላይ በሙስሊሙ ጉዳይ አምስት ተከሳሾች ነው በማቃጠል ተጠርጥረው የተከሰሱት። ከዚህ በፊት ክሱ ተሰምቶ ለታህሳስ አስራ አራት ለመጪው አርብ ነው የተቀጠረው። እነሱ ጠበቃ የሚያቆሙና የማያቆሙ ማቆም የማይፈልጉ ወይም መንግስት እንዲያቆሙላቸው የሚፈልጉ ተከሳሾች ሰላሳ ስምንት ተከሳሾች ናቸው። ከዚህ ውስጥ ባለፈው ቀጠሮ ሰባት ሰው ብቻ ነው ጠበቃ የቆመለት። እነዚህ ተከሳሾች ባለፈው ለፍርድ ቤቱ ለአስራ ዘጠነኛ ወንጀል ችሎት አቤቱታ እንዳቀረቡ ዘግበን ነበረ። እርስንም መሰረት አድርገን አቤቱታው አለአግባብ ከፍተኛ ድብደባና የማሰቃየት ተግባር ተፈጽሞብናል የሚል አቤቱታ እንዳቀረቡ፣ በሱ ላይ ፍርድ ቤቱ ያለው ነገር አለ ዛሬ በዚህ ላይ ያው ከዚህ በፊት በቃል ስለሆነ የቀረበው ፍርድ ቤቱ በጽሁፍ ይቀብልኝ ብሎ በጽሁፍ ገብቷል። ምናልባት ይሄ በጽሁፍ የገባው ላይ ለሚቀጥለው ቀጠሮ ነው ቅጣት በሚወሰንበት ጊዜ የሚለው ነገር ይኖራል ብለን እንጠብቃለን። በጽሁፍ አስገብተናል። በጣም አመሰግናለሁ። ጊዜ ልስጥልኝ አቶ ሰይድ እሱንም አመሰግናለን። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ትግራይ ክልል ውስጥ የሚንቀሳቀሰው አረና ትግራይ ፓርቲ ለመደበኛ ጉባኤው ዝግጅት ሲያደርግ የነበረው የአባላት ስብሰባ ባለፈው እሁድ በጸጥታ ኃይሎች እንዲቋረጥ መደረጉ ሕጋዊና አስተዳደራዊ አግባብ የለውም ሲል ቅሬታውን ገልጿል። ፓርቲውም ማይጨው ከተማ ላይ ከትናንት በስቲያው እሁድ ያካሄደው ስብሰባው በክልሉና በዞን የጸጥታ እዝ እውቅና እንደነበረው አረና ገልጾ የማይጨው ከተማ ፖሊስ ባልደረቦች ስብሰባውን ለማቋረጥ ከፌዴራሉ የጸጥታ እዝ መመሪያ እንደደረሳቸው ማስታወቃቸውን ፓርቲው አመልክቷል። ለአሜሪካ ድምፅ የፓርቲው ቃል አቀባይ፣ ይቅርታ፣ የፓርቲው ቃል አቀባይ ለአሜሪካ ድምፅ የትግርኛ ዝግጅት ክፍል የሰጡትን መግለጫ ሄኖክ ሰማግዜር ያቀርበዋል። እሁድ ዕለት አረና ትግራይ በማይጨው ከተማ ለአንድ ሰዓት ያህል ያካሄደው ስብሰባ በቅድሚያ በጸጥታ ኃይሎች እንዲቆም ጥረት የተደረገበት እንደነበር የፖለቲካ ድርጅቱ የሕዝብ ግንኙነት ኃላፊ አቶ አንዶም ገብረ ስላሴ ያስረዳሉ። አስቀድመን ለትግራይ ፖሊስ ኮሚሽንና ለጸጥታና አስተዳደር ጉዳይ ኃላፊዎች በደብዳቤ አስታውቀን ነበር። በመላ ትግራይ ለጉባኤያችን የሚጠቅም ቅድመ ዝግጅት ስብሰባዎች እንደምናካሄድ አስታውቀን ነበር። ባስታወቅነው መሰረትም ኮማንድ ፖስት በሚፈቅደውም በድርጅታዊ ጉዳዮች በጽህፈት ቤቶቻችን ማካሄድ እንደምንችል ይፈቅዳል። በአረና ጽህፈት ቤት ለሚካሄደው ጉባኤ ተሳታፊ አባላት በስፍራው ሲገኙ የፖሊስ ባልደረቦች አስቀድሞ ስብሰባውን ለማቋረጥ ጥረት ያደረጉ ቢሆንም በዞንና በክልል ባለስልጣናት ይሁንታ ጉባኤው ተጀምሮ ነበር። ያካሄድ ነው ስብሰባ የማጫው ከተማ ፖሊስ ህገወጥ እንደሆነና ማካሄድ እንደማንችል ብሎ ከለከለን። ይሄ ክልከላ ተከትለን ወደ ደቡባዊ ዞን ፖሊስ ኮሚሽን እና ወደ ትግራይ ክልል ፖሊስ ኮሚሽን አሳወቅን። ከነሱም ተነጋገርን። እነሱም የማጨው ከተማ ፖሊስ የግንዛቤ እጥረት የፈጠረው ችግር እንጂ ኮማንድ ፖስቱ ስብሰባ ወይ ወይም ደግሞ የድርጅት ስብሰባ እንደማይከለክልና ህጋዊ እንደሆነ አሳውቀን ነበር። በዚህ መሰረትም ፈቅዶልን ስብሰባ ለአንድ ሰዓት ያክል ስብሰባ አካሄደን ነበር። የአረና ቃል አቀባይ አቶ አንዶም ገብረስላሴ ለአሜሪካ ድምፅ ሬዲዮ የትግርኛ ዝግጅት ክፍል ሲናገሩ ለአንድ ሰዓት ያህል የተካሄደው ጉባኤ በስተመጨረሻ የተስተጓጎለው በፌዴራል የጸጥታ እዝ መምሪያ እንደሆነ መረዳታቸውን አስታውቀዋል። ከአንድ ሰዓት በኋላ ከፌዴራል ኮማንድ ፖስት እንዲያቋርጡት ትዕዛዝ ደርሰናል፣ በማለት የማጨው ፖሊስ አንድ ፖሊስ ሶስት ሚሊሻና አንድ ካድሬ ሆነው ስብሰባ እንድናቋርጥ ነገሩን። ተመልሰን ወደ ዞኑ ፖሊስ ኮሚሽነር ኮማንደር ገብረ ህይወት እና ወደ ትግራይ ፖሊስ ኮሚሽን ምክትል ኮሚሽነር አቶ ሞክንን ጥምብላ ተደዋወልን። እነሱም መጀመሪያ ፈቅደን ነበር ወደ ፌዴራል ኮማንድ ፖስት ሪፖርት ስናደርግ ግን በአስቸኳይ እንድታስቆምት የሚል ትዕዛዝ ደርሰናል። ስለዚህ ማቋረጥ አለባቸው የሚላቸውን አድርጉ የሚል ነገሩን። ቀጥሎም ከጽሕፈት ቤታችን አስወጥን። ከሶስት በላይ ሆነን እንዳንንቀሳቀስም ነጎርን። በአስቸኳይ ጊዜ አዋጁ የፖለቲካ ፓርቲዎች እንቅስቃሴና ጉባኤ አልተገደበም ሲል የሚከራከረው አረና ትግራይ፣ ይህም በመከላከያ ሚኒስትሩ ሲራጅ ፈጌሳ ቅዳሜ ታህሳስ ስምንት ቀን ለህዝብ ይፋ መደረጉን ያስረዳል። ሆኖም ይላሉ የአረናው ቃል አቀባይ አቶ አንዶም ገብረስላሴ። ኮማንድ ፖስቱ በወሰዳቸው እርምጃዎች ሀገሪቱ እየተረጋጋች እንዳለች ከፓርቲዎችም ንግግር አድርገው ተመካክረው የራሳቸውን ስብሰባዎች ማካሄድ እንደሚችሉ መግባባት እንደደረሱ ገልጸው ነበር። ይሄ መግለጫ ከሰጡ ሀያ አራት ሰዓት ባልሞላ ጊዜ የአረና መደበኛ ስብሰባ ለማካሄድ እንዳይካሄድ ከፌዴራል ከራሳቸው ማለት ነው ከአቶ ሲራጅ ፈጌሳ የመጣ ትዕዛዝ ስብሰባችን እንዲቋረጥ አድርገውናል። የትግራይ ክልልና የዞን ባለስልጣናት በጉዳዩ ላይ መግለጫ እንዲሰጡን ጠይቀን በነገ ዕለት የአረና አባላት ባካሄዱት ስብሰባ ዙሪያ መግለጫ እንደሚሰጡን ገልጸዋል። እንደደረሰን እናቀርባለን። በመጪው የአውሮፓውያን 2017 ዓ ምት ፕሬዝዳንታዊ ምርጫ በምታካሄደው በኬንያ ውጥረት እየተባባሰ መጥቷል። በሀገሪቱ ምክር ቤት የምርጫ አፈጻጸም ሕግጋቱን ስለመቀየር ክርክር በተካሄደበት ጉባኤ ላይ ድብድብ መቀስቀሱን መሐመድ ዮሴፍ ከናይሮቢ በላከው ዘገባ ጠቅሷል። ቆንጅታዬ ታቀርበዋለች። የኬንያ ምርጫ ስምንት ወር ባልሞላ ጊዜ ውስጥ ነው የሚካሄደው። የምርጫ ኮሚሽኑ ሂደቱን እንዴት ማከናወን ይገባዋል በሚለው ጥያቄ ዙሪያም ንትርኩ ከወዲሁ ተጧጥፏል። የኮሚሽኑ አባላት ስራቸውን ይልቀቁ ተብሎ ለበርካታ ሳምንታት የተቃውሞ እንቅስቃሴ ሲካሄድ ከቆየ በኋላ ባለፈው መስከረም ወር በሀገሪቱ ፓርላማ የሁለቱም ጎራዎች አባላት የምርጫ አፈጻጸም ለውጥ እርምጃዎች እንዲወሰዱ ውሳኔ አሳልፈዋል። ተቃዋሚዎች ኮሚሽኑ ለገዢው ኢዮቤልዩ ፓርቲ ያዳላል ብለው ሲከሱ ቆይተዋል። ትናንት የፓርላማው አባላት በልዩ ጉባኤ የታደሙት የምርጫ አፈጻጸም ለውጦቹ ላይ በቀረቡ የማሻሻያ እርምጃዎች ላይ ለመከራከር ሲሆን ተቃዋሚዎች የቀረቡት የማሻሻያ ሀሳቦች በገዢው ፓርቲ ህብረት የቀረቡና ለእርሱ የሚያዳሉ ናቸው ሲሉ ከሰዋል። እናም ተቃዋሚ የምክር ቤት አባላቱ ከጅምሩ አፈ ጉባኤው እንዳይገቡ ከሁለት ሰዓታት በላይ አጥረው አናስገባ ብለው ቆይተዋል። የምክር ቤቱ የፍትህና የሕጋዊ ጉዳዮች ኮሚቴ ሊቀመንበር ሳሙኤል ቼፕ ኮንጋ በበኩላቸው ማሻሻያዎቹ እንዲካሄዱ ጥያቄው የቀረበው በምርጫው ኮሚሽን በራሱ ነው ይላሉ። አፈ ጉባኤው ጀስቲን ሙቱሪ የኮሚቴውን ሊቀመንበር በምርጫው ኮሚሽኑ ጥያቄው የቀረበበትንና ኮሚቴው ለጉባኤው ሊያቀርበው የተስማማበትን ሰነድ አምጡና አሳዩ ሲሉ ጠይቀዋል። ማንም ሰው በግል የተደረገ ነው ኮሚቴው አያውቀውም እንዳይል ነው። አንደኛው የተቃዋሚ አባል በበኩላቸው ራሳችንን ከምርጫው እናገላለን ሲሉ አስፈራርተዋል። ነጻና ፍትሐዊ ምርጫ እንደሚሆን የሚያረጋግጥ ሕግ ከሌለ ምርጫ አይኖርም፣ ተቃዋሚውም ላይሳተፍ ይችላል። ምክንያቱም አንገታችንን ለመቀንጠፍ ምን አስኬደን የምክር ቤት አባላቱ ድብድብ በመጀመራቸው ጉባኤው ተበጥብጦ ለመጪው ጥር አጋማሽ ተቀጥሮ ተበትኗል። ይህ በዚህ እንዳለ ኬንያ የሚገኙ የአስር ሀገሮች አምባሳደሮች በምርጫው ላይ ተጽዕኖ ለማሳደር ከድርጅቶች፣ ከፖለቲካ ፓርቲዎችም ሆነ ከእጩዎች ጋር የፈጸምነው ተግባር የለም ሲሉ መግለጫ አውጥተዋል። አምባሳደሮቹ ይህንን መግለጫ ያወጡት የኬንያ መንግስት ዓለም አቀፍ የምርጫ ስርዓቶች ድርጅት የተባለው አካል በሀገሪቱ የሚያካሂደውን የመራጮች ማስተማሪያ መርሃ ግብር እንዲያቆም ላወጣው ትዕዛዝ ምላሽ ሲሰጡ ነው። ዓለም አቀፉ አካል የሚያካሂደው መርሃ ግብር የኬንያ ዜጎች በመምረጥ መብታቸው እንዲጠቀሙና ድምጻቸው እንዲሰማ ድጋፍ ለመስጠት መሆኑን አምባሳደሮቹ አስረድተዋል። የዩናይትድ ስቴትስ አምባሳደር ሮበርት ጎዴክ ሲናገሩ በሀገራቸው የዓለም አቀፍ እርዳታ ድርጅት በዩኤስኤአይዲ የሚደገፈው የምርጫ ስርዓት ዓለም አቀፍ ድርጅቱ በዓለም ዙሪያ ነጻ ፍትሐዊ ተአማኒና ሰላማዊ ምርጫዎችን የማገዝ እውቀትና ልምድ ያለው መሆኑን አስገንዝበዋል። ይህንን የመሰለውን መርሃ ግብር ለማሳጣት የሚደረገው ሙከራ ዩናይትድ ስቴትስን አሳዝኗታል ሲሉም አምባሳደሩ ተናግረዋል። ኬንያ ስድስተኛውን ጠቅላላ ምርጫዋን በመጪው 2017 ዓ.ም በነሐሴ ወር ታካሂዳለች። ተከታዩ ዘገባ ደግሞ ወደ አውሮፓ ይወስደናል። ጀርመን ዋና ከተማ በርሊን ውስጥ በአንድ የገና መገበያያ ስፍራ ላይ ከትናንት በስቲያ ሰኞ የተፈጸመውን ጥቃት አድራሽ ለመያዝ ፍለጋቸውን እንደ ቀጠሉ መሆናቸውን የሀገሪቱ መርማሪዎች አስታውቀዋል። ሆን ተብሎ ሰው ላይ ተነድቷል በተባለ ከባድ የጭነት ተሽከርካሪ በደረሰው ጉዳት አስራ ሁለት ሰው መገደሉ ተገልጿል። ፖሊስ ቀደም ሲል ይዞት የነበረውን አንድ ፓኪስታናዊ ተጠርጣሪ ከጥቃቱ ጋር የሚያዛምድ በቂ ማስረጃ አላገኘውበትም ሲል በነጻ ለቆታል። እስላማዊ መንግሥት ነኝ የሚለው የሽብርና የሁከት ቡድን ለጥቃቱ ኃላፊነት እንደሚወስድ ዌብሳይቱ ላይ ባወጣው ጽሑፍ አሳውቋል። ዝላቲትሳ ሆክ ያጠናቀረችው ዘገባለ አሉላ ከበደ ያቀርበዋል። የአስራ ስምንተኛውን ክፍለ ዘመን ኪነ ህንጻ መሠረት የተላበሰው ዕውቁ የበርሊኑ ብራድንበርግ ጌት ሐውልት ትናንት በአገሪቱ ብሔራዊ ሰንደቅ ዓላማና በደማቁ የበርሊን ባንዲራዎች ተሸልሞ አምሽቷል። የቀድሞ የከተማይቱ መግቢያ በር ከነበረበት ስፍራ የተሠራው ይህ ልዩ የሐውልት ሕንፃ ከበርሊን ወደ ብራድንበርግ አንደር ሃቭል ከተማ የሚያደርሰው ጎዳና መነሻ ቦታ ላይ የሰላም ምልክት ይሆን ዘንድ በፕሩሲያው ንጉሥ ፍሬድሪክ ዊልያም ሁለተኛ የተሠራ ነው። ጥቃቱ ከደረሰበት የገበያ ስፍራም በግፍ ለተገደሉት ምሽቱን የመታሰቢያና የሻማ ማብራት ሥነ ሥርዓቶች ተከናውነዋል። ማመን ነው የሚያዳግተኝ። ከሁለት ሰዓታት ቀደም ብሎ የጭነት መኪናው በገበያተኛው ላይ ከወጣበት ስፍራ ነበርኩ። ገና ከልጅነት አንስቶ የምመጣበት ቦታ ነው። ከስፍራው ጋር የተዛመዱ ውብ ትውስታዎች አሉኝ። ጂንጀር ስዋዝ ሮደን ሪጉዌዝ የተባሉ የበርሊን ከተማ ነዋሪ ናቸው። የጀርመኗ ቻንስለር አንጌላ መርክል ከሌሎች ከፍተኛ የመንግሥት ባለሥልጣናት ጋር በመሆን ጥቃቱ ወደ ደረሰበት ስፍራ በመሄድም ለሟቾቹ የመታሰቢያ ጸሎት ለማድረስ በተሰናዳው ልዩ ስፍራ ጉንጉን አበባ ባስቀመጡበት ወቅት ሲናገሩ አንድ ሰው የሕይወትን በረከቶች ለማክበርና ለማዋደስ በተሰባሰቡ ሰዎች ላይ እንደምን ይህን የመሰለ እልቂት ማድረስ ሊፈልግ እንደሚችል ለመረዳት የሚያግዝ ቀላል መልስ የለኝም ነው ያሉት። የማውቀው ያለ እነኚህ የሕይወት በረከቶች መኖር እንደማንፈልግና እንደማንችል ነው። የገና ገበያ መገበያዎቻችን፣ በአደባባዮቻችን፣ ከወዳጅና ቤተሰብ አባላት ጋር የምናሳልፈው ጥሩ ጊዜ፣ በስጋት ተተብትበን መኖር አንፈልግም። ምንም እንኳን በዚህ ሰዓት አዳጋች ቢሆንም በሀገራችን መኖር እንደምንፈቅደው ለመኖር ከሐዘናችን ወጥተን ዳግም ብርታት እንላበሳለን፣ ተላብሰንም እንኖራለን ነጻ የተባበረና ከገደብ የተላቀቀ ህይወት። የጀርመን ባለሥልጣናት ጥቃቱ ሆን ተብሎ የተቀነባበረ መሆኑን ይናገራሉ። በስፍራው የነበረች አንዲት አሜሪካዊት አገር ጎብኚም እንዲህ ስትል ገልጸዋለች። ቀና ብዬ ስመለከት ከባድ የጭነት መኪናው ገበያውን አቋርጦ መንገዱ ጠርዝ የሚገኙትን መከለያዎች እየደረማመሰ ሰው የነበረበትን አቋርጦ በመገስገስ ላይ ነበር። በቀጥታ ላይ ላይ ሊወጣ ነበር የመሰለኝ። ኋላ ላይም መኪናው ስለወንጀሉና ወንጀለኞቹ አንዳንድ ፍንጮችን እንዲሰጥ በሚል ከስፍራው ተጭኖ ተወስደዋል። የትላንት በስቲያው የከባድ ጭነት መኪና ህዝብ የተሰበሰበበት ስፍራ ያደረሰው ይህ የበርሊኑ ጥቃት ባለፈው የሐምሌ ወር በደቡባዊ ፈረንሳይዋ የኒስ ከተማ ከደረሰው ዓመታዊ ክብረ በዓል በማክበር ላይ የነበሩ 86 ሰዎች ከተገደሉበትና ሌሎች ቁጥራቸው አራት መቶ የሚደርስ ከቆሰሉበት አደጋ ጋር የጎላ ምስስል ያለው መሆኑ ተመልክቷል። ያደረባቸውን ሐዘን ለጀርመን ህዝብና መንግሥት የገለጡ የአሜሪካ ባለሥልጣናትም በነኚህ የበዓል ሰሞናት በየከተሞቻቸው ጠንካራ የጸጥታ ጥበቃ እንዲደረግ ጠይቀዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታኅሳስ 12 2009 ዓ ም መደበኛ ስርጭት ነው። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል። ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ 7 ሰዓት ከ38 ደቂቃ ነው። ወደ ተከታዩ መደበኛ ዝግጅታችን እናልፋለን። ኢትዮጵያውያን በአሜሪካ አርጌትድ ቴክኖሎጂ ኢንስቲቱት ይባላል በአይቲ ማለት በኢንተርኔት ቴክኖሎጂ ማሰልጠንና ማማከር ተግባር ላይ የሚያተኩር ተቋም ነው መስራቹና ዋናው ኃላፊ ፋንታ ሆና በራ ዝቄ ይባላሉ በላኩልን ማስታወሻ መሰረት ተቋሙ አዲስ ሲሆን ባለፈው ቅዳሜ ነው በኦፊሴል የተከፈተው ምን ምን ስራዎችን ሊያከናውን አቅዷል አዲሱ አበበ ይህንና ሌሎችንም ነጥቦች እያነሳ ከተቋሙ ኃላፊ ጋር ቆይታ አድርጓል። በቅድሚያ ከእንግዳው ጋር ያስተዋውቀናል። ፋንታሆና በራ ዝቄ ማን ናቸው? እንግዲህ እኔ የፒኤችዲ ትምህርቴን ተከታትዬ እየጨርሻ ያለሁ አዲስ አበባ ዩኒቨርሲቲ፣ በዚያም ጨርሼም ዲዘርቴሽንንም አስረክቤ ነው ወደዚህ ሀገር የመጣሁት። አንዳንድ የመጨረሻ የዲፌንድ ማድረግ ስራዎች ናቸው የሚቀሩኝ የነበረው አንዳንድ ሰው ዶክተርን ብሎ ይጠራኛል። እኔ ግን ራሴን አይደለሁም ብዬ ነው ማልበል አቶ ልበሎት ስላልኩ ነው በኦፊሴል ዶክተር አይደለሁም ያሉኝ። እኔም በዚያው ቀጥያሉ በአቶ እና ወደ ዝርዝር ከመግባቴ በፊት በላኩልን መረጃ ኦፊሴላዊ መክፈቻ ያለፈው ቅዳሜ ስለነበር ወደ ሌሎች ዝርዝር ከመግባቴ አስቀድሜ እንዴት ተካሄደ? የመክፈቻው ስነ ስርዓት ላይ እነማን ተገኙ ብያቸው ነበር። የመክፈቻው ስነ ስርዓት እጅግ እጅግ በጣም ደስ በሚል ሁኔታ ነው የተከናወነው። መንግስት ባለስልጣናት የአካባቢው የስቴቱ ሴኔተር ተገኝተው ነው የሪቨን መቁረጥ ያደረጉልን። ማን ናቸው? ሴኔተር ዊሊያም ስሚዝ የስቴቱ የሜሪላንድ ስቴት ሴኔተር ናቸው። ይሄ ታርጌትድ ቴክኖሎጂ ኢንስቲትዩት ግን ምንድን ነው? ለምን ዓላማ? ምን ለማከናወን እነማንን ለማገልገል ተቋቋመ? ታርጌትድ ቴክኖሎጂ ኢንስቲትዩት በዋነኝነት የተቋቋመው በሶስት ስራ መስክ ላይ ለመስራት ነው። የቴክኖሎጂ ማለትም የኢንፎርሜሽን ቴክኖሎጂ ስልጠና በሰፊው ለመስጠት ነው አንዱ። በሰፊው ስል እንግዲህ በተለያዩ ወቅቱ በጣም ሕብረተሰባችን ሁሉም ሀገሩም አገልግሎት አሰጣጡ በሙሉ ወደ ኢንፎርሜሽን ቴክኖሎጂ እየተቀየረ ባለበት ሁሉም ወደዚያ በየቀኑ እየጨመረ ያለበት ሁኔታ ሲሆን ይህ ስልጠና በጣም አስፈላጊ በሆኑ አሁን ገበያ ላይ በጣም ተፈላጊ የሆኑ የስራ መስኮች ላይ አተኩረን ነው የምንሰራው። ሌላው የማማከር አገልግሎት ያልነው ነው። ይሄም በተለይ አሁን የክላውድ አገልግሎት ተብሎ የሚጠራው ብዙ ትልልቅ ተቋማትም ወደዛው ዴታ ወይም መረጃዎቻቸውን እየወሰዱ አገልግሎታቸውን እዛ ላይ እየሰጡ ስለሆነ የዴታ ሴንተሮቻቸውን የማስወገድ ደግሞ በጣም በተቀላጠፈው ሁኔታ አገልግሎት ለመስጠት ብዙ እንደዚህ ሶፍት ሶፍትዌሮች እንዴቨሎፕ የማስደረግ ስራዎችን እየሰሩ ስለሆነ ክፍተት አለ ገበያው ላይ። በጣም ትልቅ የገበያ ክፍተት ስላለ እኛም እዛ ውስጥ ተወዳድረን ጥሩ ተቋሙን እንሰራለን ብለን እናስባለን። ሶስተኛውና እንዲያው በዋነኝነት እንዲጠቀስል ከምንፈልገው ነገር ውስጥ የህብረተሰብ አገልግሎት ወይም ኮሚኒቲ ሰርቪስ ብለን የምንሰጠው ነው። ይሄም ህብረተሰባችን የእኛም ከኢትዮጵያም የመጡ ሌሎችም ቢሆኑ እዚህ ሀገር ሲመጡ መነጋገሪያ ቋንቋ ወይ መግቢያዊ ቋንቋ እንግሊዝኛ በመሆኑ በጣም ይቸገራሉ። እኛም እንዲስት የራሳችንን አስተዋጽኦ እና በርክት ብለን ነው። እዚሁም የደንበኛ አገልግሎት እና የህዝብ መገልገያ ተቋማት አጠቃቀምን እነዚህ እነዚህን ነገሮች ላይ አተኩረን እንዲያው መጥተው ቶሎ እንኳ ወደ ስራ እንዳይሄዱ ከሚያስቸግራቸው ነገሮች ውስጥ የቋንቋና የቢዝነስ ኮሚኒኬሽን የምንለው እሱ ላይ ችግር ስላለ እኛም በራሳችን የአስተዋጽኦ ና በርክት መንግስት እዚህ ከሚሰጠው ኮሚኒቲ ሴንተሮች ማዕከላት ከሚሰጡት በተጨማሪ እኛም የራሳችንን አስተዋጽኦ ለማበርከት ነው። አቶ ፋንታውን ትልቁና ዋናው እንዲገለጽም የምንፈልገው የህብረተሰብ አገልግሎት ወይም ኮሚኒቲ ሰርቪስ መስጠታችን ነው ብለዋል። ይህን አገልግሎት የሚሰጡ በቋንቋ ረገድም የሚያለማምዱ፣ ስራ ከመቀጠር በፊት ላለው ቃለ ምልልስ ወይም ኢንተርቪው የሚያዘጋጁ እንዳሉ ይታወቃል። በኢትዮጵያ ስም የተቋቋሙ የህብረተሰብ ማዕከሎችን ማለትም ኮሚኒቲ ሴንተሮችን መጥቀስ ይቻላል። ሌላም አንድ ያስታወስኩትን ልጨምር። ከአንድ ሁለት ዓመት በፊት ሾላ በሚል ይጠራ የነበረ ከሞላ ጎደል ልክ አሁን የተባለውን አይነት ሥራ የሚሠራ ተቋም አቅርበን ነበር። ይህ አይነቱ ነገር ሲያጋጥም ብዙ ጊዜ ለመሆኑ ተመሳሳይ ሥራ ወይም ስልጠና ከሚሰጡ ከሌሎች ድርጅቶች ጋር ትነጋገራላችሁ፣ ትመካከራላችሁ እንላለን። አሁን ለአቶ ፋንታውን እንዳነሳ ነው አይነት ማለት ነው ነገሩን እንጂ ተጨማሪ መኖራቸው የማይጠላ ነው። ከተቋቋሙ ዘንዳ ግን ደግሞ በአይነትም በይዘትም ለየት ያለ ዝግጅት ይዘው ቢመጡ ሳይሻል አይቀርም። ለህብረተሰቡም ጥሩ አማራጮች ይሆናሉ ማለት ነው። አቶ ፋንታውን ይህን አስበውበት ይሆን? አንደኛ የህብረተሰብ አገልግሎት ያልነው እኛ ተደራራቢም አይደለም ይሄ ነገር። ተቋማት አሉ፣ ፈላጊዎች በጣም ብዙ ናቸው። አገልግሎቱን የሚሰጡት ተቋማት ደግሞ የራሳቸው የበጀት እጥረትም፣ የቦታም የአንዳንድ ሁኔታዎችም እጥረትም አሉ መንግስትም ይሰጣል እኮ ይሄንን የማህበረሰብ አገልግሎት ማዕከላት ብቻ ሳይሆን መንግስትም ይህንኑ አስቦ የሚሰጥበት ቦታ አለ ግን ወቅት አለው ብዙ ሲገኝ ቦታው ይጠባል እንደዚ አይነት ችግሮች አሉ በጣም እኛም ደግሞ ይሄንን የቢዝነስ ስራም አይደለም ይሄኛው ፓርቲ የህብረተሰብ አገልግሎት ያለው እኛ በነፃ የምንሰጡ አገልግሎትም ነው እና ሌሎቹን የመደገፍ እነሱ ጋር ሄዶ አመልክተው ቦታ ጠብቁ የተባሉ ወይንም እንዲሁ መንገዱንም እንደሚያጡ እነሱን በቀላሉና በነፃ አገልግለን በዚህ ውስጥ እንዲያውቅ ቀሏቸውን ሊያልፉ እንዲችሉ ለማድረግ ነው እንጂ የኛው ፓርት ቢዝነስም አይደለም። ተደራራቢነትም ብዙም የለውም መደጋገፍ ነው ያለው። አቶ ፋንታውን ስለ አገልግሎት ሲናገሩ ኢትዮጵያውያንን አንስተዋል። ከአገር ቤት ሲመጡ በቋንቋና በመሳሰሉ ጉዳዮች ችግር እንዳይገጥማቸው መርዳት በሚል ለመሆኑ ለኢትዮጵያውያን በትክክል ምን ምን ዝግጅት አላችሁ? የነጻ ስልጠናም አንስተዋልና የመንግስት ድጋፍ ታገኛላችሁ ነፃ አገልግሎት የሚሰጡ መንግስት ይደጉማቸዋል እና የሚል ጥያቄም አንስቼባቸው ነበር። የምንሰጠው አገልግሎት አሁንም ለኢትዮጵያውያን ብቻም አይደለም። የሀገሩንም ሎካል ኮሚኒቲ የምንለውንም እሱንም ያማከለ ሌሎችንም ወዳዚህ ሀገር የመጡ ሰዎችንም ሁሉንም አማክለን ነው የምንሰራው። ልዩ የሚያደርገው ምንድን ነው እንዳው እሱስ ራሱ ቢሆን አልተደራረበም ወይ ብዙ አንሰማም ወይ የሚለውም ጥሩና ትክክለኛ ጥያቄ ነው። አሁንም እነሱም ቢሆኑ ሎክል ያሉት የመንግስትም የግልም ትላልቅ ተቋማትም ቢሆኑ አሁንም እያሰለጠኑ ነው እየሰሩ ነው ያሉት። አሁንም ገበያው አለ። የፍክክር ጊዜ ነው። ሁለተኛና እኛ ማንሳት የምንፈልገው ከራሳችን አንጻር ብቻ እንኳ ብናየው እኛ ኢትዮጵያውያን የተከፈቱ ማዕከላት አሉ። ብዙ ብዙ ሰዎችን ጠቅመዋል። እስካሁን እንግዲህ እንዳው ከአስር አመት ማያንስ አገልግሎት የሰጡ ተቋማትም አሉ። ብዙ ሰው በዛ ውስጥ አልፎ ከሌላ ሙያ መጥቶ ሰልጥኖ ጥሩ ስራ አግኝቶ የመኖር እድል አጋጥሞታል። ብዙ ይህንን መመስከር ፈልጋለሁ እኔ እራሴ ከዛ እኔ ማለት የምፈልገው ምንድን ነው ያንኑ ያህል ደግሞ ምናልባት ከዛ የባሰ በጣም ወደዚህ ወደ አሜሪካ ሲመጡ ከመጡ በኋላም ይሁን ወይም ብዙ ሀገር ቤት ሌላም የተለያዩ ሀገራት ውስጥ ብዙ ስልጠና አግኝተው ቴዎሪቲካል የሆነን እውቀት ኖሯቸው እዚህ ገበያ ላይ ግን በብዛት ያሉ ኢትዮጵያውያንና ሌሎች ሰዎች አሉ በብዛት። እውቀቱን እንዲያው ቴዎሬቲካል የተወሰነች ነገር አውቀው ፕራክቲካሊ ወይም እንደዚህ በእጅ ነክቶ በማወቅ አለ አይደለም፣ የክህሎት የምንረው የዛ ደረጃ ችግር በደንብ ይታያል። ኢንተርቪው ለማድረግ ይሄዳሉ። ክፍተቱ የቋንቋ ምናምን ብቻም ሳይሆን እንዲሁ እንዲያው ብሎ ለመናገር በሚያስችል ደረጃ አይደለም ያሉት። ለዛ የሚሆን ትልቅ ቤታ ሴንተር አቋቁመን ተማሪው ሰልሰልጣኙ ሲመጣ በእጁ ነክቶ አይቶ ችግሮቹን እዚሁ ተፈጥሮ በደንብ ሰልጥኖበት እንዲሄድ ያደረግ ነው እና ይህንን አሁን ኢትዮጵያውያን በእውነት ለመናገር በጣም ብዙ መቶዎች ወይም ሺዎች ሰልጥነው ስራ ሳያገኙ ገበያ ላይ አሉ። እነሱ አሁን እኛ ቀጥታ ስልጠናም እየሰጠን ያለ ነው። የተወሰነ የነጻ አወቅት ሰጥተን እያሰለጠነን ያለ ነው። ይህንኑ ነው መጥተው ሁሉም ሰርቨሮቹን ከፍቶ አይተው እዛ ላይ ሶፍትዌር ጭነው ኮንፊገር አድርገው በሰርቨር ደረጃ እንግዲህ ይሄ በትላልቅ ተቋማትን ደረጃ አገልግሎት የሚሰጡ ሰርቨሮችን ማለት ነው። ያንን አድርገው ችግሮቹን አይተው ነገ ሄደው ለመናገር በሚያስችላቸው ደረጃ እንዲሰሩ ለማድረግ ነው። እኛ ከመንግስት ድጎማ የለንም። እኛ በቅድም ያለነው ከብዙ ተቋማት ጋር ተነጋግረናል። በዚህ እኛ ሰው እንዲልኩልን እንዲ እንዲማሩ ለማድረግ ነው። ማዕከሉን ኦልሬዲ አዘጋጅተን ያስቀመጥነው ስለሆነ ለእነሱ ብለን ለማዕከል ሲራይ የምናወጣው ነገር የለም። እኛ እነሱን ለማስተማር ስልጠና ለመስጠት የሚወጣው ወጪ ብቻ ነው የምናወጣው ሪስክ ግባችን አንዱ አርገን ነው የምናስበው። የመንግስትም የሌላም ተቋም ድጎማ የለንም፣ ከማንም እየተቀበለን አይደለን። ታርጌት ቴክኖሎጂ ኢንስቲትዩት ራስ ፈጻሚ እና ኃላፊ ቶፋንታውን አበራ አመሰግናለሁ። መልካም እድል ይግጠማችሁ። እግዚአብሔር ይስጥልኝ። ለዛሬ አዲሱ፣ እግዚአብሔር ይስጥልኝ። ቪኦኤ በጣም አድማጭ ነን፣ ሁሌም ምንም ደግሞ ለህብረተሰባችን ስለምታደርሱልን እጅግ በጣም እናመሰግናለን። መልካም የበዓል ሰሞን እንድንሆን እንድንመኛለን። መልካም በዓል፣ መልካም አዲስ ዓመት፣ መልካም ገና። አሜን አሜን። ለሁላችን ነው እግዚአብሔር እኔም አዲሱንና እንግዳውን ላመስግንና ወደ ተከታዩ ዝግጅት እንለፍ። ሴቶችና ቤተሰብ። በሺዎች የሚቆጠሩ እናቶች ጥራት ያለው የጤና አገልግሎት እንዲያገኙ ማስቻሉን የሕፃናትን ሞት ለመቀነስም መርዳቱን የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አስታወቀ። እንደ አውሮፓ አቆጣጠር ከ2014 ዓ ም ጀምሮ ላለፉት ሁለት ዓመታት በአህጽሮት ቺፔጎ ከተሰኘው መንግስታዊ ያልሆነ ድርጅት ጋር ያካሄደው ፕሮጀክት ውጤት ማስገኘቱን ነው ያመለከተው። የመርሃ ግብሩን መጠናቀቅ አስመልክቶ በተካሄደ ስነ ስርዓት ላይ የተገኘው እስክንድር ፍሬው ተከታዩን ዘገባ አስተላልፏል። የፕሮጀክቱ የመጨረሻ ዓላማ መከላከል የሚቻለውን የእናቶችና ህጻናት ሞት በአንድ ትውልድ ጊዜ ውስጥ ማስቀረት ነው። በዩናይትድ ስቴትስ ዓለም አቀፍ ለማተራደው ድርጅት ዩኤስአይዲ የገንዘብ ድጋፍ የሚካሄደውና ጀፓይጎ በተባለ መንግስት ያልሆነ ድርጅት የሚተገበረው ፕሮጀክት የሁለት ዓመታት እንቅስቃሴ ይህንኑ ታሳቢ አድርጓል። ትናንት በሂልተን ሆቴል በተካሄደ ስነ ስርአት የዚህ ፕሮጀክት የእስካሁን ሂደትና ስኬቶች ተዳሰዋል። በስነ ስርአቱ ላይ እንደተገለጸው ከዩኤስአይዲ በተገኘው 38 ሚሊዮን ዶላር የገንዘብ ድጋፍ የተካሄደው ፕሮጀክት በርካታ እናቶችንና አዲስ የተወለዱ ህጻናትን ተጠቃሚ አድርገዋል። ፕሮጀክቱ በመጀመሪያ ደረጃ በኦሮሚያ፣ በአማራ፣ በትግራይና በደቡብ ክልሎች የሚገኙ የ216 የጤና ጣቢያዎችን የእናቶችና ህጻናት የጤና አገልግሎት ጥራት ማሳደግ መቻሉን የተጠቀሰው ይህንን ያደረገው ደግሞ አዋላጆችን በማሰልጠንና በመሳሰሉት እንቅስቃሴዎች መሆኑን በኢትዮጵያ የዩኤስአይዲ ጤና ቢሮ ዳይሬክተር ቤታን ሞስኮቭ ተናግረዋል። ሰልጣኞቹም እናቶች በእርግዝናቸው ወቅት እንክብካቤ እንዲያገኙ ቀናቸው ሲደርስም በጤና ጣቢያዎች እንዲገላገሉ ማስቻላቸውን ዳይሬክተሯ አመልክተዋል። ታፍነው ለሚወለዱ ህጻናት የሚደረገውን ድጋፍም አብራርተዋል። ዳይሬክተሯ ይህንን ያብራሩት ከተጠቃሚዎቹ የአንዷን ሁኔታ በምሳሌነት በመጥቀስ ነው። ሚሳ ስሟ ሸሚሳ ይባላል። እናም ሸሚሳ ከአንድ ቀን ለሚበልጥ ጊዜ ምጥ ላይ ነበርኩኝ። ለእኔም ሆነ በማህፀኔ ለሚገኘው ፅንስ በማሰብ በተስፋ መቁረጥ ስሜት ውስጥ ነበርኩ። አዋላጅ ነርሴ ፎዚያ ግን በምጤ ሰዓት ሁሉ ያለውን መሻሻል እየነገረችኝ፣ በተደጋጋሚ እያረጋገጠችልኝ ከጎኔ ነበረች። በመጨረሻም ምንም የለቅሶ ድምፅ ያላሰማ ወንድ ልጅ ተገላገልኩ። በጣም ደነገጥኩ። ህፃኑ በህይወት እንደሚኖር እርግጠኛ አልነበርኩም። ፎዚያ ግን ህፃኑ እንዲተነፍስ አደረገችው። በመጨረሻም በፈጣሪ እርዳታና በፎዚያ ጥረት ህፃኑ ማልቀስ ጀመረ። አሁን ጤናማና በፈገግታ የተሞላ የሰባት ወር ሕፃን ሆኗል። እናትም ሆነች ሕፃን ሊተርፉና ጤናማ ህይወት ሊቀጥሉ የቻሉት አዋላጅ ነርሷ ስልጠና በመውሰዷ መሆኑን ዳይሬክተሩ አስታውሰዋል። በሺዎች የሚቆጠሩ እናቶች እንደዚህ አይነቱን ጥራት ያለው አገልግሎት ለማግኘት ወደ ጤና ጣቢያዎች መምጣታቸውን ፕሮጀክቱን የሚተገብረው ጀፓይጎ የፕሮግራም ዳይሬክተር ማሪያ ማሞ ትናገራለች። በጠቅላላው ከ19 ሺ በላይ የሚሆኑ እናቶች የቅድመ ወሊድ ምክር እና አገልግሎት ተሰጥቷቸዋል። እነዚህም ያው በጤ በመንግስት ተቋማት በመንግስት ባለሙያዎች ነው። እኛ ግን አሰልጥነናቸዋል በተለይ በቢሞክ ትሬኒንግ የሰለጠኑ ናቸው። ከዛም በኋላ እንግዲህ ቢሞክስ ስንል እንግዲህ ጥራት ያለው የጤና አገልግሎት በማቅረብ የእናቶችና ሕጻናትን ሞት የመቀነስ ፕሮጀክት ማለት ነው። አዎ። እና በዋናነት ደግሞ በወሊድ ጊዜ ጤና ባለሙያው ማከናወን ያለባቸው ሰባት ሲግናል ፋንክሽን ይለዋቸዋል። ሰባት ዋና አገልግሎቶች መሰጠት አለባቸው። እና እነዚህ በመሰጠታቸው እናቶች የተለያየ አይነት አስቸጋሪ ሁኔታ በወሊድ ጊዜ ቢገጥማቸው እዛው ያንን ለመታደግ ይጠቅማል። ከዛም በኋላ 22ሺ አካባቢዎች እዛ እነዚህ ጤና ጣቢያዎች ውስጥ ወልደዋል። ሲወለዱ ደግሞ ታፍነው የሚወለዱ ህጻናቶች አሉ። ስለዚህ አንዱ ቢሞክ የሚረዳው ለምንድን ነው የታፈኑ ህጻናቶች ካሉ መስተንፈስ እንደገና እንዲችሉ የማስተንፈስ ስራ ይሰራል። ሶ በዛ የታፈኑ ህጻናት ማለት የማያለቅሱ ማለት ነው። ሲወለዱ በተለመደው ሁኔታ ያለቅሳሉ ህጻናት። እና ቢሞክ ትሬኒንግ አሁን ይህንንም ጭምር ያካትታል። እንዴት አድርገው ልጆችን ትንፋሽ እንዲዘሩ የማድረግ ስራ ስለሚሰራ ሶ ወደ 270 አካባቢ ልጆች እንደገና ሪሲስቲድ ነው የሚባለው። በዛ መንገድ ህይወታቸው እንደገና ዘርተዋል። ሶ ባልኩ ቅድም በነገርኩ መሰረት ደግሞ ወደ 1100 አካባቢ እናቶች ልክ እንደወለዱ የቤተሰብ ምጣኔውን መውሰድ ስለፈለጉ ፖስትፓርተም አዩሲዲ ተጠቃሚዎች ሆነዋል። በጠቅላላው ያው ተደማምሮ ሀያ ሺህ እናቶች ደግሞ ከወለዱ በኋላ የግድ እዛው ጤና ተቋማት ውስጥ ቁጭ ብለው ጤንነታቸው ቤት ለመሄድ ዝግጁ መሆናቸው ከተረጋገጠ በኋላ ነው የሚለቀቁት። ያንንም አገልግሎት በጥራት ሊያገኙ ችለዋል። የጤና አገልግሎት ጥራት በርካታ እናቶችን ወደ ጤና ጣቢያዎች ሊስብ እንደሚችል በኢትዮጵያ የጀፓይጎ ዳይሬክተር ሀና ጊብሰን እምነት ነው። በጥራት ላይ ያተኮረው የዚህ ፕሮጀክት አንዱ ግብም ይኸው መሆኑን አብራርተዋል። በእርግዝናና በወሊድ ጊዜ በጤና ተቋማት ውስጥ ክትትል የሚያደርጉ ሴቶች ቁጥር እየጨመረ መሆኑን እናውቃለን። ይህ ከብሔራዊው አካሄድ ጋር የተጣጣመ ነው። ስለዚህ ያ ተስፋ ሰጪ ነው። ለእኛ ጠቃሚው ነገር ምንድን ነው? ሴቶቹ ወደ ጤና ተቋማት የሚሄዱት ጥራት ያለው አገልግሎት ሲያገኙ ነው። ከወቅታዊው ደረጃና መረጃ ጋር የሚሄድ ከትኩረታችን አንዱም ይኸው ነው። በርካታ ሰዎችን ወደ ሆስፒታል ብታመጣና ጥራት ያለው አገልግሎት ባያገኙ ተመልሰው አይመጡም። ለእህቶቻቸው ላክስቶቻቸውና ላጎቶቻቸው ልጆችም አይነግሩም። ስለዚህ ስናተኩርባቸው ከነበሩ ነገሮች አንዱ ይህ ነው። በጤና ተቋማት የሚደረገው እንክብካቤ ጥራት ያለው መሆን እንዳለበትና እናቶችና የቤተሰብ አባላትም ክብር ባለው ሁኔታ ሊያዙ እንደሚገባ ፕሮጀክቱ የተተገበረባቸው የጤና ተቋማት ልምድ እንደ ማሳያ እንደሚያገለግልና ሌሎችም ይሄንኑ እንደሚከተሉ ዩኤስኤአይዲና ጄፓይጎ ተስፋ አድርገዋል። በአራቱ ትላልቅ ክልሎችና በሌሎች አራት ታዳጊ ክልሎች በእናቶችና ህጻናት ላይ መስራቱን እንደሚቀጥልም ነው ዩኤስኤአይዲ ያስታወቀው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ግብፅ ዋና ከተማ ካይሮ በሚገኘው የቅዱስ ማርቆስ ኦርቶዶክስ ቤተ ክርስቲያን ካቴድራል ጎን በሚገኙት የቅዱስ ጳውሎስና የቅዱስ ጴጥሮስ አብያተ ክርስቲያን በቅርቡ ቢያንስ 25 ሰዎች የገደለውን የሽብርተኛ ጥቃት ዩናይትድ ስቴትስ እጅግ አጥብቃ ታወግዛለች በማለት የዛሬው ርዕሰ አንቀጽ ጽሁፉን ጀምሯል። ከሞቱት መካከል የሚበዙት ሴቶችና ህጻናት ሲሆኑ ሌሎች ብዙዎች ደግሞ በጥቃቱ ቆስለዋል። ከዚህ ጥቃት በተያያዘ አንድ ወንድና አንዲት ሴት የታሰሩ ሲሆን ራሱን የእስልምና መንግስት ብሎ የሚጠራው ቡድን ኃላፊነት ወስዷል። የግብጽ ፕሬዚደንት አብድልፋታህ ኤልሲሲ ባወጡት መግለጫ ሽብርተኞች በጥቃታቸው ኢላማ የሚያደርጉት ጠቅላላ ሀገራችንን ነው፣ ሙስሊሞችንም ክርስቲያኖችንም ግብጽ ደግሞ በዚህ አትናወጥም ማለታቸውን እርሳንቀጹ ጠቅሶታል። አያይዘውም የግብጽ ሃይማኖታዊ ስርዓት አስከባሪው የበላይ ባለስልጣን ታላቁ ሙፍቲው ካቴድራሉ ላይ የደረሰውን ጥቃት የሚወገዝ የሽብርተኛ ጥቃት ሲሉ መኮንናቸውን እርሳንቀጹ አውስቷል። አብያተ ክርስቲያናትን ማፍረስ የቦምብ ጥቃት ማድረስ በውስጡ ያሉ ሰዎችን መግደልና ማሸበር በሸሪያ ሕግ የተከለከለ ነው ሲሉ ሼክ ሳውኪ ኢብራሂም አብደልከሪም አላም ማስገንዘባቸውን አክሎ ጠቅሷል። ግብፅን ለማዳከም ተብሎ ሙስሊሞችንና ክርስቲያኖችን ለማለያየትና አንዱም በአንዱ ላይ ለመቀስቀስ የታለመውን ይህን ሽብርተኝነት በአንድነት መዋጋት አለብን ሲሉ ጥሪ አቅርበዋል ብሏል። በቅዱስ ማርቆስ ካቴድራል የደረሰው ጥቃት ከግብጽ 92 ሚሊዮን ህዝብ አንድ አስረኛ ገደማ በሚሆነው ህዝበ ክርስቲያኑ ላይ በቅርብ ጊዜያት ከደረሱ የከፉ ጥቃቶች አንዱ መሆኑን ርዕሰ አንቀጹ ያመለክታል። እስልምና አክራሪ ነውጠኞች ከአሁን ቀደምም በክርስቲያኖች ላይ ጥቃት አድርሰዋል ካለ በኋላ ርዕሰ አንቀጹ እንደ አውሮፓውያን አቆጣጠር በ2011 ዓ ም የአዲስ ዓመት በዓል ዕለት እስክንድሪያ ከተማ በሚገኝ ቤተ ክርስቲያን የቦምብ ጥቃት አድርሰው ቢያንስ 21 ሰዎች መግደላቸውን አስታውሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ለግብፁ የውጭ ጉዳይ ሚኒስትር ሳሜ ሹክሪ ቴሌፎን ደውለው ዩናይትድ ስቴትስ የሽብርተኛ ቡድኖች አደጋ ከተደቀነበት ከግብጽ ሕዝብ ጎን መቆሟን እንደምትቀጥልና ሕዝቡ የተረጋጋ ጸጥታው የተጠበቀና የበለጸገ መጻኢ ዘመኑን እውን ለማድረግ በሚያደርገው ጥረት ሁሉ እንደምታግዝ ግልጽ አድርገውላቸዋል በማለት የዛሬው ርዕሰ አንቀጽ ጽሑፉን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ደግሞ የዜና ማጠቃለያ እናሰማለን። የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን የሩሲያውን አምባሳደር የገደለው ፌቱላ ጉለን የተባሉት በአሜሪካ የሚኖሩት ኢማም መረብ አባል መሆኑ አያጠራጥርም ብለዋል። ገዳዩ የፌቶ አባል እንደነበረ መደበቅ አያስፈልግም ሲሉ በጋዜጣው ጉባኤ ተናግረዋል። ፌቶ የኢማሙ ድርጅት መጠሪያ ነው። አንድ በግዳጅ ላይ ያልነበረ ፖሊስ አምባሳደር አንድሬይ ካርሎቭን ባለፈው ሰኞ ተኩሶ እንደገደለ የሚታወቅ ነው። አንድ እማኝ ለአሜሪካ ድምፅ ሬዲዮ በገለጸው መሰረት አሌፖና ትርሱ ሶሪያና ትርሱ በመሬቶቻችን ላይ የጸጥታ ሰላም እስከሌለ ድረስ እናንተም ሰላም አታገኙም ሲል ተናግሯል። የኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ ለወራት ያህል የነበረውን የፖለቲካዊ አለመረጋጋት ተከትሎ በዚህ ሳምንት ውስጥ ውጥረቱ አይሎ ታይቷል። የተመረጡበት ዘመን ከበቃ በኋላ ከህገ ውጭ ስልጣን አልለቅም ያሉት ጆዜፍ ካቢላ ህጋዊ መሪ አለመሆናቸውን በመግለጽ ህዝቡ እንዲቃወምና እንደ መሪም እንዳይቀበላቸው የሀገሪቱ ዋናው ጣምራ ተቃዋሚ ፓርቲ ጥሪ አድርጓል። የተከበራቸውየተከበራችሁ አድማጮች ዝግጅታችንን ከማጠቃለላችን በፊት አንዳንድ አጠራጠር ያሉ መረጃዎችን እናካፍላችሁ። ከምንዛሪ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 22 ብር ከ36 ሳንቲም ተመንዝሯል። የባንክ የመሸጫ ዋጋ 22 ብር ከ58 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ትናንትና ታኅሣሥ 11 2009 ዓ ም ያወጣው መረጃ ነው። ዌብሳይቱ ላይ ኤንቢኢ ዶት ጂኦቪ ዶት ኢቲ 18 ምንዛሬዎችን የያዘ ዝርዝር ሰፍሯል። ነገ ሐሙስ ታኅሣሥ 13 2009 ዓ ም አዲስ አበባ ከፊል ደመናማ እንደምትሆን ተተንብየዋል። ሙቀቷ ከፍተኛው 23 ዝቅተኛው ሰባት ዲግሪ ሴልሽስ ይሆናል። የኢትዮጵያ ሚቲዮሮሎጂ ኤጀንሲ ትንበያ ነው ይህን የሚናገረው። በኢትዮጵያ ከፍተኛው ሙቀት የአዲስ አበባው እና የጅማው ሰባት ዝቅተኛው ሲሆን በከፍተኛው ደግሞ የጋምቤላው 40 ዲግሪ ሴልሽስ ይሆናል። የኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይቱ ላይ ኢትዮሜት ጂኦቪ ዶት ኢቲ የ18 የተለያዩ አካባቢዎችን የሶስት ቀናት ትንበያ ይዟል። እንዲሁም ድንቅ የሆነ ዌብሳይቱን እየተነጋገራችሁ መጎብኘት ትችላላችሁ። የተከበራችሁ አድማጮች፣ ለምሽቱ ያሰናደናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና እኔ ማዳኒት ፍሳሐየንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። oh man